ከበጎ አድራጊዎች የሚገኘው ድጋፍ እየጨመረ ከመጣው ሰብአዊ ፍላጎት ጋር አለመጣጣሙን የገለጹት የኢትዮጵያ ቀይ መስቀል ማህበር ህብረተሰቡን የሚያሳትፍ የገቢ ማስገኛ ፕሮግራም ትናንት ይፋ አድርገዋል። ገቢ ሊያስገኝ የሚችልና የ500 ሚሊየን ብር መዋለ ንዋይ የሚጠይቅ ባለ 16 ፎቅ ህንፃ ለማሰራትም እየተንቀሳቀሰ መሆኑን ማህበሩ አስታውቋል። እስክንድር ፍሬው የማህበሩን ቦርድ ሰብሳቢ ዶክተር አህመድ ረጃን አነጋግሮ ተከታዩን አቀናብሯል። የኢትዮጵያ ቀይ መስቀል ማህበር ይፋ ያደረገው የገቢ ማሰባሰቢያ ዘመቻ አንድ ብር ለሰብአዊነት የሚል ነው በዚህ ዘመቻ ደግሞ ዜጎች ሁሉ ይሳተፉ ዘንድ በሂልተን ሆቴል በሰጠው መግለጫ ጥሪ አቅርቧል ከማህበሩ የቦርድ ሰብሳቢ ዶክተር አህመድ ረጃ ጋር ቆይታ ያደረግኩትም ይህንኑ መግለጫ መነሻ በማድረግ ነው የገቢ ማሰባሰቡ እቅድ መቼ እንደተጀመረ በማብራራት ይጀምራሉ ዶክተር አህመድ እንግዲህ ህንፃውን ለመገንባት ከታሰበ በርካታ ዓመታት ነው የዲዛይን ስራ ስንት ዓመት ይሆነዋል እንግዲህ ወደ አራት ዓመት ይሆነዋል በአሁኑ ሰዓት ግን ህንፃው ዲዛይን አልቆ ኮንትራክተር ተመርጦ ኮንትራክተሩ ስራውን የጀመረበት ሁኔታ ነው ያለው። ስለዚህ ለዚህ ህንፃ ግንባታ ገቢ የምናስበው አንደኛ ከህብረተሰብ ነው ከህዝባችን ነው። ሁለተኛ ከመንግስት ነው። እና የተለያዩ የገቢ ማሰባሰብያ ዘዴዎችን በመጠቀም ህዝቡን ለማሳተፍ አቅደን ነው። እና ይሄ በይፋ የተጀመረው የአንድ ብር ለሰብአዊነት ዘመቻ ይሁን እንጂ ለህንፃው ግንባታ የሚያስፈልገውን ገቢ ለማሰባሰብ አምናም ተንቀሳቅሰን ነበር። በተለይ የአጭር ሎተሪ ጨዋታ በመጠቀም ወደ 22.8 ሚሊዮን ቫትን ጨምሮ አሰባስበን ነበር ባጫጭር የስልክ መልእክቶች በሚደረግ ጨዋታ ማለት ነው ነው እና ህብረተሰቡ በጣም በነቃ ሁኔታ ነበር የተሳተፈው። በአሁኑ ሰዓትም በዘንድሮውም በዚህ በአንድ ብር ለሰብአዊነት በሚለው የገቢ ማሰባሰቢያ ላይ እንዲሳተፍ ነው የምናስበው እና በዘንድሮው ቢያንስ ወደ 27 ሚሊዮን ብር እናገኛለን ብለን እያቀድን ነው። ዶክተር አህመድ እንግዲህ የዛሬ አራት ዓመት ታቀደ ሲሉኝ ከዛሬ አራት ዓመት ጀምሮ የገቢ ምንጫችሁን የማስፋት እቅድ ነበረ በሚለው ሲጀዋለሁ ያን የዛሬ አራት ዓመት ምን ተፈጠረ? ይሄን ልታስቡ ያደረጋችሁ ያኔ ነው። ታገኙ የነበረው ድጋፍ እየቀነሰ የመጣው ከቁጥር በቁጥር ቢነግሩኝ እሱን ለምሳሌ ይህን ያህል ናገ የነበር በአመት በዚህ ቀነሰ ሚል እንግዲህ ስፔሲፊክ መረጃ እንደ ቦርድ ፕሬዚዳንትነቴ የለኝም። ነገር ግን ምንድን ነው በአጠቃላይ ሲታይ ላለፉት አምስት ስድስት ዓመታት አጋር ድርጅቶች በሚሳተፉባቸው ፕሮጀክቶች እየቀነሱ የመጣበት ሁኔታ አለ። የውጭ ሀገር አጋር ድርጅቶች ማለት ነው። እህት ማህበራት የቀይ መስቀል ማህበራት ማለት ነው። እና በዚህ ሁኔታ መቀጠሉ ትክክል እንዳልሆነ ስለታመነበት ይህንን ማህበር በሁለት እግሩ ለማቆም የራሱ የገቢ ምንጭ ሊኖረው ይገባል፣ ከተረጅነት ተላቆ ራሱ ረጅም የሚሆንበት ደረጃ መድረስ አለበት ብለን ነው የተነሳ ነው እና በአጠቃላይ ደግሞ በተለይ ባለፉት ሁለት ሶስት አራት አመታት ደግሞ እርዳታ ሁኔታ እየቀነሰ ስለመጣ ራሳችንን ብንችል ይሻላል ብለን ስለተንቀሳቀስን ነው። ምንድን ነው ምክንያቱ ለመቀነሱ? ቅድም እርግጥ በንግግርዎት ገልጸውታል እንዲያብራሩ ትፈልግ። እንግዲህ ያው ባለው በአሁኑ በዓለም አቀፍ ደረጃ ባለው የኢኮኖሚ ቀውስ በርካታ ሀገራት በዚህ የኢኮኖሚ ቀውስ የተጎዱ ስለሆኑ ለሌሎች ሀገራት ለመርዳት ያላቸው ተነሳሽነት እየቀነሰ የመጣበት ሁኔታ ስላለ ነው ተብሎ ተብሎ ደግሞ ማህበራችን ሁሌ ተረጅ ሆኖም እንዲቆይ አንፈልግም። ከዚህ ከውጭ ሀገር ድጋፎች መላቀቅና ራሱን መቻል አለበት ብለን ነው የምናስበው። ኢቭን እርዳታው ባይቀንስም ራሳችንን ችለን ከእርዳታ መላቀቅ አለብን የሚል ጽኖ እምነትም ነበረ እና ያ ነው ዋናው መነሻው። በአጠቃላይ በአመት ዶክተር አህመድ ምን ያህል ብር ለተለያዩ የልማት ስራዎችና ለእለት ተዕለት ተግባራት ያወጣል? አሁን ኤግዛክት ፊገሩን መናገር ይከብደኛል፣ ግን ምናልባት ዋና ጸሐፊው ወይም ደግሞ የዚህ የአስተዳደር ዴፒቲ ሴክሬታሪ ስላለው ያልሆነ መረጃ የተሳሳተ እንዳልናገር ነው። ግን በብዙ መቶ ሚሊዮኖች የሚቆጠሩ በመቶ ሚሊዮኖች የሚቆጠሩ ነው በአመት በአመት በጀት አለን ለፕሮጀክቶችና ለዕለት ተዕለት ስራ ማለት ነው። እና ግን መረጃውን ማግኘት ይቻላል በቀላሉ ከዋና ጸሐፊ። በርካታ የሰብአዊ ስራዎች እንደሚሰራ ይታወቃል። የኢትዮጵያ ቀይ መስቀል ሲሰራም ቆይተዋል ለሰባ ስምንት ዓመታት። ነገር ግን አንዳንድ ጊዜ አንዳንድ ቦታዎች ላይ ፈጥኖ ያለመድረስ ነገር አለ ብለውም የሚያነሱ ሰዎች አሉ። ለምሳሌ ቤቶቻቸው ሕገ ወጥ ተብሎ የሚፈርሱባቸው ሰዎች አሉ። በተለያዩ የከተማ አካባቢዎች አዲስ አበባ እንኳ በምሳሌነት ብንወስድ እና ሰብአዊ ድጋፍ ግን አይሰጠንም፣ ቶሎ አይደረስልንም ሲሉ እንዲህ አይነት ጥቅምትኖች ይመጣሉ። ምንድን ነው ምክንያቱ? አይ እውነቱን ለመናገር እኛ ችግር አለበት ብሎ ማወቅንበት ሰዓት ምን ጊዜም ለመድረስ እንሞክራለን። በተለይ በዚህ በቅርብ አካባቢም ምንም ችግር የለብንም። ራቅ ባሉትም በቅርንጫፍ ጽህፈት ቤቶቻችን በየቀበሌው ባሉ፣ በየዞኑ ባሉ ጽህፈት ቤቶቻችን ለመድረስ የምንችለውን ሁሉ እናደርጋለን። ይህ ሲባል እንግዲህ ኢትዮጵያ ውስጥ የሚያጋጥመውን የሰብአዊ ችግር ሁሉ ማሟላት እንችላለን፣ እዛ አቅም ገንብተናል ብለንም ልናገር አንችልም። ነገር ግን አቅማችን በፈቀደ መጠን ወገን ለመድረስ በጣም በጣም ቁርጠኝነቱ አለ፣ ፍላጎቱ አለ፣ እንቅስቃሴውም አለ። እንግዲህ አልፎ አልፎ የዘገየንበት ሁኔታ ካለ ያ ከአቅም ውስንነት ካልሆነ በስተቀር በምንም መልኩ ወደኋላ የምንለውበት ምክንያት የለም። ዶክተር አህመድ ረጃ የኢትዮጵያ ቀይ መስቀል ማህበር ቦርድ ፕሬዚዳንት ወይም ሰብሳቢ በጣም አመሰግናለሁ ስለ